በካናዳ የቶሮንቶ ከተማ የሚገኘው ሲቲዝን ላብ የተባለው የምርምር ማዕከል ባልደረቦች ዛሬ ይፋ ያደረጉት ጥናት ውጤት የኢትዮጵያ መንግስት በተቃዋሚዎቹ ላይ የስለላ ዘመቻውን እንዳጠናከረ አሳይቷል። በኢየሩሳሌም የሚገኙት የመብት ተሟጋቹ ድርጅት ሂዩማን ራይትስ ዎች ባልደረባ ኦማር ሻኬር የሲቲዝን ላብን ጥናት ጠቅሰው እንዳስረዱት ይኸው የኢትዮጵያ መንግስት እርምጃ የተጠናከረው ከጎርጎሪዎሳዊው 2016 ዓ ም ገደማ ጀምሮ በተለይ በኦሮሚያ ክልልና በአዲስ አበባ ዙሪያ የታየውን ተቃውሞ ተከትሎ ነው። የኢትዮጵያ መንግስት በሀገር ውስጥና ከሀገር ውጭ በሚገኙ ተቺዎቹ አንጻር ግዙፍ የኮምፒውተር ጠለፋና የስለላ ጥቃት አካሂዷል። የመንግስቱ የሳይበር ጥቃት ኢላማ ከሆኑት መካከል ጋዜጠኞችና የመብት ተሟጋቾች ይገኙባቸዋል። ሂማን ራይትስ ዎች የኢትዮጵያ መንግስት ዘመናዊውን ቴክኖሎጂ በመጠቀም ግዙፍ የኮምፒውተር ጠለፋና ስለላ ተግባር ያካሂዳል በሚል ተመሳሳይ ወቀሳ ሲያቀርብ የመጀመሪያ ጊዜው አይደለም። ይሁንና እንደ ኦማር ሻኪር አስተሳሰብ ያሁኑን ከቀድሞዎቹ የተለየ ካደረጉት ጉዳዮች መካከል አንዱ ለኢትዮጵያ መንግስት ከአንድ ዓመት ገደማ ወዲህ በላይ በተቃዋሚዎቹ ላይ ስለላውን ማጠናከር ያስቻለውን መሳሪያ ያቀረበውን ኩባንያ ለይቶ ማወቅ መቻሉ ነው። ሂውማን ራይትስ ዎች የኮምፒውተሩን ጠለፋ ተግባራዊ ማድረግ ያስቻለውን ቴክኖሎጂ ለመብት ረጋጮች ይሸጧል በሚል አሁን በተለይ ወቀሳውን የሰነዘረበት የእስራኤል ኩባንያ ሳይበር ቢት የተባለው ነው። የኢትዮጵያ መንግስት የሚያካሂደውን ስለላ በቀጥታ ከአንድ የታወቀ ኩባንያ ጋር ማገናኘት ችለናል። በእኛ አስተሳሰብ ይኸው ኩባንያ የስለላውን ጥቃት ማስቆም ነበረበት። የእስራኤል ባለስልጣናትም የተባለውን ቴክኖሎጂ ሽያጭ መቆጣጠር ነበረባቸው። ይህ ቁጥጥር ባለመደረጉ የስለላ ጥቃቶቹ ከሀገር ውጭም ሳይቀር ቀጥለዋል። በመሆኑም ሳይበር ቢትን የመሳሰሉ ኩባንያዎች ዘመናዊውን ቴክኖሎጂ በሚሸጡበት ጊዜ ሶፍትዌሩ ማን እጅ ነው የሚገባው በሚለው ጥያቄ ላይ ልዩ ጥንቃቄ ማድረግ እንደሚገባቸው የሂውማን ራይትስ ዎች ባልደረባ ኦማር ሻኪር አሳስበዋል። የኢትዮጵያ መንግስት በመብት ተሟጋቾች ላይ የዚህ አይነቱን ዘዴ በመጠቀም መብታቸውን የመጣስ የዳበረ ልምድ እንዳለው ይታወቃል። ትኩረት ሊሰጠው የሚገባው ነገር ኩባንያዎች ይህንኑ ቴክኖሎጂ የመብት ጥሰት በመፈጸማቸው ለሚታወቁ ወገኖች መሸጥ የለባቸው።